ከአገር ጎብኚዎች የሚገኘው ገቢ በኮቪድ-19 ወረርሽኝ ምክንያት ማሽቆልቆሉን የዩጋንዳ የዱር ሀብት ባለስልጣኖች እየገለጹ ነው። በዚህም ምክንያት ከአገር ጎብኚዎች በሚገኘው ገቢ ይተማመኑ የነበሩ ብዙ ሰዎች በዚህም ምክንያት ከአገር ጎብኚዎች በሚገኘው ገቢ ይተማመኑ የነበሩ ብዙ ሰዎች አራዊቱን ወደ ማደን ማምራታቸውን ባለስልጣኖቹ ተናግረዋል። በእንስሳቱ ላይ የሚፈጸመውን አደንና ግድያ ለማስቆም በሚል ሌላ የገቢ ምንጭ እንዲያገኙ ለማድረግ እየሰራ መሆኑን የሀገሪቱ የዱር እንስሳት ተንከባካቢ አካል አስታውቀዋል። ሪፖርተራችን ሀሊማ አቱማኒ ከካምፓላ ያጠናቀረችው ዘገባ ዝርዝሩን ይዟል። አዳነች ፍስሐዬ በአፍሪካ ነክ ርዕሶች ታቀርበዋለች። ካለፈው የካቲት እስከ ሰኒ ወራት በነበረው ጊዜ ውስጥ በሀገሪቱ ዙሪያ 367 የሚሆኑ እንስሳት እንደተገደሉ የሀገሪቱ የዱር አራዊት ባለስልጣን ገልጿል። አምና በዚሁ ጊዜ የተገደሉት የዱር እንስሳት 163 የነበሩ ሲሆን በያዝነው ዓመት ግን ከእጥፍ በላይ እንደጨመረ የአገሪቱ የዱር እንስሳት ባለስልጣን መዝግቧል። የኡጋንዳ የዱር አራዊት ጥበቃ ባለስልጣን ስራ አስኪያጅ ጆሆን ማካምቦ ብርቅዬ የሆኑትን የዱር አራዊት መግደል እየጨመረ የሄደበትን ምክንያት ሲያስረዱ፣ በኮቪድ-19 ምክንያት የተደነገገው የመንቀሳቀስ ገደብ፣ በቱሪዝም ኢንዱስትሪ የተሰማሩ ሰዎች ገቢ ማጣት፣ መላ የዱር አራዊት ጥበቃ ክፍልን ለመጠበቅ የሚችል የሰው ኃይል አለመኖር ከምክንያቶቹ መካከል መሆናቸውን ጠቅሰዋል። የአገር ጉብኝቱ ኢንዱስትሪ ዋነኛው የኡጋንዳ የውጭ ምንዛሬ ገቢ ምንጭ ነው። አምና ብቻ 1.6 ቢሊዮን ዶላር አስገኝቶ እንደነበር ታውቋል። ነገር ግን አሁን በዓለም አቀፉ የቫይረስ ወረርሽኝ ምክንያት የጉብኝቱ ኢንዱስትሪ በመዘጋቱና ገቢ ባለማስገኘቱ ብሔራዊ መናፈሻዎቹ ለዘራፊዎች እንዲጋለጡ ማድረጉን ማኮምቦ አስገንዝበዋል። የገቢው መጥፋት በርካታ ባለዱሲያዎችን ችግር ላይ ጥለዋል፣ ስራ አጥ እንዲሆኑ አድርጓል። አንዳንዶቹ ለስራ አጥነት የተዳረጉት ሰዎች ታዲያ ቀስታቸውን ወደ ዱር አራዊቶቹ ማዞር ጀምረዋል። በቅርቡ ለምሳሌ ራፊክ የተባለ እጅግ ተወዳጅ የነበረ ብራማ ቀለም የነበረው ዝንጀሮ በቀላሉ በማይገባበት በደቡብ ምዕራብ ኡጋንዳ በሚገኘው ብሔራዊ ፓርክ ላይ ተገድሏል። ግላዲስ ካሌማ ዚኩ ሶካ የተባሉ በጤና በኩል የሚደረገው እንክብካቤ መስራችና ኃላፊ። አብዛኛው በዝንጀሮዎች ላይ የሚፈጸመው ግድያ ድንገተኛ ነው፣ ሌሎቹ የዱር እንስሳት ግን ሆን ተብሎ ነው የሚገደሉት፣ ብለዋል ስ ሊበሏቸው በፈለጉ ሌሎች እንስሳት ላይ ወጥመድ ያደርጋሉ። ለምሳሌ በአነስተኛዎቹ አጋዘንና የበረሃ ሳማዎችን በመሳሰሉት ላይ እነዚህን የሚያድኑት ለምግብ ነው። እነሱን ለማደን ወጥመድ ሲያስቀምጡ ታዲያ ዝንጀሮቹ በድንገት ይገቡበታል። የሚፈልጓቸውን አይነት እንስሳት ላይ የወረወሩት ቀስትም ዝንጀሮቹንም መግደሉ አይቀርም። በሀገሪቱ ህገ መንግስት መሰረት ከብሔራዊ ፓርኩ ከሚገኘው ገቢ ሀያ ከመቶ በአካባቢ ለሚኖረው ማህበረሰብ መድረስ አለበት። አሁን ግን ያ ገንዘብ የለም። በእንስሳቱ ላይ የሚደረገውን አደን ለመቀነስ ሲባል ድርጅታቸውና የሀገሪቱ የዱር እንስሳት ጥበቃ ባለሥልጣን ገበሬዎቹ ለሚሸጡት የቡና ምርት ከዋጋው በላይ ከፍ አድርጎ የሚከፍል ተቋም መጀመራቸውን ካሊማ አስገንዝበዋል። እነዚህ ገበሬዎች ቤተሰቦቻቸውን ለመመገብ ሲሉ ፓርኩ ድረስ ሄደው እንስሳቱን ለመግደል አይገደዱም። እያበረታታናቸው ናቸው ነው። እራሳቸውን ለመመገብ እንዲችሉ ስንል ቶሎ ሊያድጉ የሚችሉ ችግኞችን እንዴት ለማቅረብ እንደምንችል እያጠናን ነው። የጉብኝቱ ኢንዱስትሪ ወደ ቀድሞ ይዘቱ እስከሚመለስበት ጊዜ ድረስ እንዳይራቡ ለማድረግ ነው አላማችን። እነዚህ ማህበረሰቦች ከብዝሃ ህይወት ጋር በሰላም ለመኖር ይችላሉ። ከተራቡ ግን ችግር ይሆንባቸዋል። ብሔራዊ ፓርኮችን የሚጠብቁት ሬንጀርስ ብዙውን ጊዜ ዋና የጎብኚዎች መስህብ የሆኑት ዝንጀሮዎችን መጠበቁ ላይ እንዲያተኩሩ የሀገሪቱ የዱር እንስሳት ጥበቃ ባለስልጣን ማስገንዘቡን ጠቁሟል። አድማጮች፣ ኡጋንዳ ውስጥ የኮሮና ቫይረስ መዛመት ባስከተለው ችግር ምክንያት የዱር እንስሳት ጥበቃ ፓርክ አካባቢ ያሉት ሰዎች ብርቅዬ የሆኑትን እንስሳት ለምግብ ሲሉ ማደን መጀመራቸውን የሚገልጸው ፕሮግራማችን እዚህ ላይ አበቃ። The you.